ከማህበረሰብ ለማህበረሰብ መንፈሳዊ ጉዞ በእምነት ተከታዮች ሕይወት ውስጥ ጥልቅና ጉልህ ፋይዳዎችና ትሩፋቶች አሉት። ሰብአዊ የሞራል ሚዛንን ዳግም መቃኛ፣ የላቀ መንፈሳዊ ትርጓሜን ከቅዱስ ስፍራዎች ማግኛ ራስን ዳግም ትሕትናና ታማኝነት በተላበሰ መንፈስ ለበረታ እምነት ተገዢ ማድረግና የበረከቱም ተቋዳሽ የመሆኛ የነፍሰ ተሃድሶ ጉዞ ነው። ምንም እንኳ የመንፈሳዊ ሕይወት ጉዞ በአማንያን ዘንድ በርካታ ዘመናትን ያሸመገለ ቢሆንም ትውስታው፣ የትናንት ሂደቱም ዘወትር የብርሃን ጸዳል የተላበሰ ያህል በአዲስ መንፈሳዊ ስሜት የተመላ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን የፍኖተ ሕይወት ዘማህበራት ካህናት መንፈሳዊ ጉዞ አስተባባሪዎችም ወደ ግብፅ የአስር ቀናት መንፈሳዊ ጉዞ አዘጋጅተዋል። የጉዞውን ዋነኛ ዓላማ የቤተ ክርስቲያኒቱ አስተዳዳሪና የሰሜን አፍሪካ ሀገረ ስብከት ሥራ አስኪያጅ መላከ ፀሐይ ቆሙስ አባ ገብረ ስላሴ እንዲህ ያስረዳሉ። በስማብ ወወልድ ጸጋኦ መንፈስ ቅዱስ አህዱ አምላክ አሜን። በዚህ ሰዓት ላደረሰን ለልዑል አምላካችን ለእግዚአብሔር ክብር ምስጋና ይድረሰው። አሜን። ክቡር አቶ ካሳሁን ሰቦቃ በአውስትራሊያ ሜልበርን የኤስቢኤስ አማርኛ ዝግጅት ባለሙያና ኃላፊ፣ ሀላፊ እንዲሁም ይቀትጓሃን ገብረ መድኅን መሰሉ በአውስትራሊያ የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን የስብከተ ወንጌልና የህንፃ አሰሪ ኮሚቴ ዋና ጸሐፊ እንዲሁም የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን እውነት ህይወት ማህበረ ካህናት የመንፈሳዊ ጉዞ ክፍል አስተባባሪ ኃላፊ ክቡር አቶ ካሳሁን ይህን እድል ስለሰጡኝ እያመሰገንሁኝ እንዳሉት በሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን ምእመናን፣ ምእመናት በአጠቃላይ በዚህ በአለንበት ክፍለ ዓለም በደብራችን አጥቢያ ብቻ ሳይሆን በመላው አውስትራሊያም ላሉ ምእመናን መንፈሳዊ ህይወታቸውን የሚያጎለብቱበት ከእግዚአብሔር ጋር የሚገናኙበት በረከተ ቅዱሳንን የሚሳተፉበት የደብራችን ሰበካ ጉባኤ ፍኖተ ህይወት ዘማህበረ ካህናት በደብራችን ማህበረ ካህናት ስር ሆኖ የሚተዳደር የሚመራ መንፈሳዊ ጉዞ አዘጋጅቷል። ይህም እሶት እንደጠየቁኝ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በማርቆስ ወንጌል ምዕራፍ ዘጠኝ ቁጥር ሀያ ሶስት ላይ ለሚያምን ሁሉ ይቻላል ብሎ አንድ ልጁ ዲዳ የሆነና እርኩስ መንፈስ የሚፈታተነው በህመም ላይ ያለ ልጁን ሰውስልኝ እንዲሁ ይጥለዋል፣ ያስጋፍቀዋል፣ ያስጮኸዋል፣ ያንቀጠቅጠዋል፣ ራሱን አያውቅም። ቢቻልስ እባክህ እርዳልኝ፣ እባክህ ልጄን ፈውስልኝ ብሎ በጠየቀው ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ቢቻልስ ለምን ትላለህ? እመን አለው። ከአንተ የሚጠበቀው ማመን ብቻ ነው፣ ለሚያምን ሁሉ ይቻለዋል። ልጅ ይሂድናል፣ ከአንተ የሚጠበቀው ማመን ነው አለው ይላል እና ዓላማችን መንፈሳዊ ጉዞ በማድረግ ከእነሱ ስያሜው ፍኖተ ሕይወት ነው የሚለው የበረከት ጉዞ። ፍኖት ማለት መንገድ ማለት ነው። ከአንድ ቦታ ወደ አንድ ቦታ መንቀሳቀስን፣ ከአንድ ሀገር ወደ ሌላ ሀገር፣ ከአንዱ ገዳም ወደ ሌላ ገዳም፣ ከአንዱ አጥቢያ ወደ ሌላው አጥቢያ፣ ከአንዱ ደብር ወደ ሌላው ደብር ሂዶ በመዘመር በዛ ቦታ በመጸለይ በማስቀደስ ሥጋውን በመብላት ደሙን በመጠጣት ያንን ባለቤቱ መድኃኒዓለም እና እናታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ብዙ ተአምራት ያደረጉበትና ቃል ኪዳን ከእግዚአብሔር ከአምላካቸው የተቀበሉበትን ቦታ በመርገጥ የሚገኘውን በረከት ለመሳተፍ አልሞ የተቋቋመ የጉዞ መንፈሳዊ ስብስብ አንድነት ጉባኤ ማለት ነው። የመጀመሪያው ክርስቲያኖች በአንድነት ሲሰባሰቡ፣ በአንድነት ሲውሉ፣ በአንድነት ሲያድሩ፣ ሲቀራረቡ፣ አብረው ስም እግዚአብሔር ሲጠሩ፣ አብረው ሲጸልዩ፣ አብረው ሲያስቀድሱ፣ አብረው ሲያመሹ፣ አብረው ማዕደ እግዚአብሔር በስም እግዚአብሔር ባርከው ሲቀምሱ የበለጠ ፍቅራቸው፣ መተሳሰባቸው፣ መቀራረባቸው፣ መረዳዳታቸው የበለጠ እየጎለበተ እየጠነከረ ይሄዳል። ይሄ ደግሞ አንዱ መንፈሳዊ ተልዕኮ ነው። አንዱ ይህንን ነው ምዕመናንን ጉዞ በማድረግ እናቀራርባቸዋለን፣ የበለጠ ፍቅር እናለማምዳቸዋለን፣ የበለጠ አብሮ መጸለይ እናለማምዳቸዋለን የሚል እናስተዋውቃቸዋለን የሚል ነው። ሌላው ደግሞ የባለቤቱ የመድኃኔዓለምን የእናታችን የቅድስት ድንግል ማርያምን የቅዱሳንን የጻድቃንን የሰማይታትን በረከት በተጋደሉበት ቦታ መድኃኒ ዓለም ለእኛ ሲል በተወለደበት ቤተልሔምን በተጠመቀበት አይሬ ዮርዳኖስን በጸለየበት ጌቴሴማኒን በተሰቀለበት ቀራንዮን ምስጢረ መለኮቱን በገለጠበት ደብረ ታቦርን በተቀበረበት ጎልጎታን በተነሳበት ባረገበት ቢታንያን በደብረ ዘይት ዳግም በሚመጣበት በጸለይበት በደብረ ዘይትን ቦታውን በመርገጥ ያንን ቦታ በመንካት በረከትን ማሳተፍ ነው። የቅዱሳኑንም እንደዚሁ ድንግል ማርያም የተወለደችበትን ለምሳሌ ግብፅ፣ አሁን ያሰብነው ወደ ግብፅ ጉዞ ነው። የተሰደደችበትን ሀገር ደክሟት ያረፈችበትን ቦታ ልጇ ከሷ ጋር ሁኖ ተአምር ያደረገበትን ቦታ ይህንን በመርገጥ ቦታውን በእግር በመንካት በእጅ በመዳሰስ በዚያ ቦታ ላይ ቁሞ በመጸለይ የድንግል ማርያም ምልጃዋን ለመሳተፍ ይሄ ነው ዓላማው። ይህንን በረከት ለማሳተፍ ነው። በዚህ በመጽሐፈ ነገሥት ሁለተኛ ነገሥት አስራ ሶስት ከቁጥር ሀያ እስከ ሀያ አንድ የምናገኘው አንድ ታሪክ አለ። ኤልሳ የእግዚአብሔር ቅዱስ ሰው ነው ለእግዚአብሔር የተለየ ቅድስናን ከእግዚአብሔር ያገኘ ቅዱስ ሰው ነው በዘመኑ የነበረ። እሱ ግን አረፍተ ዘመን ገታውና ሞቶ ተቀበረ ይላል። የኤልሳን መቃብር አንድ ነፍሱ ከስጋው የተለየች ትኩስ አስከሬን ትኩስ ሬሳ ያን የኤልሳ መቃብር ላይ አረፈ ይላል። እግዚአብሔር ፈቅዶለት ያ ትኩስ ሬሳ የኤልሳን መቃብር ላይ ባረፈ ጊዜ የኤልሳን መቃብር የተቀበረበትን ቦታ በመንካቱ ነፍሱ ከስጋው እንደገና ተገናኝተው ቆመ ይላል። የሚያውቅ የሚሰማ የሚለማ ሆነ፣ የሚነጋገር ሆነ፣ በሕይወት የሚመላለስ ሆነ ይላል። ከሞተበት ሕይወት ተነሳ ማለት ነው። ለምን ያን የቅዱሱን የኤልሳን መቃብር ስለነካ። እንደዚሁ ሁሉ እኛም ምዕመናንን ጉዞ የምናደርገው ወደ ኢየሩሳሌም፣ ወደ ግብፅ እመቤታችን ወደ ተሰደደችበት፣ ወደ ሌሎችም የቅዱሳን ታሪክ ወዳለበት አሁን ወደፊት እግዚአብሔር ቢፈቅድ እነ ቱርክ የነ ዮሐን የነ ቅዱስ ዮሐንስ አፈወርቅ ሀገር እነ ተሰሎንቄ እነ ደስ የተፍጥሞ እነ ቅዱስ ዮሐንስ ታስረውበት የነበረ በአጠቃላይ የቅዱሳን ሐዋርያት ቃል ኪዳን ያገኙበት ቦታ የጸለዩበት፣ መካነ መቃብራቸው፣ መካነ ልደታቸው ያንን ቦታ በመንካት መቀደስ ስለሚቻል ጌታችን መድኃኒታችን ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ አስር ከቁጥር አርባ አንድ እስከ አርባ ሁለት የቅዱሳንን በረከት በማመን የቅዱሱን በረከት እግዚአብሔር ለአማኞች እንደሚያድላቸው ቃል ገብቶልናል። ይህን የተቀበለ አባቴን ይቀበላል እናንተን የተቀበለ ደግሞ እኔን ይቀበላል እያለ እና የቅዱሳንን በረከት ለመሳተፍ ምዕመናንን ለዚህ ክብር ለማብቃት ምዕመናን የተቀደሰውን ስፍራ በእግራቸው ረግጠው በዓይናቸው አይተው በእጃቸው ዳስሰው ነፍሳቸውም ስጋቸውም እንዲቀደስ፣ እንዲባረክ፣ እንዲፈወሱ ከስጋም ከነፍስም ደውዬ እንዲፈወሱ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ አስራ ዘጠኝና ምዕራፍ አምስት ላይ የምናገኘው ታሪኩ ያ የእግዚአብሔር ልዩ ቅዱስ ሰው ቅዱስ ጳውሎስ የለበሰው ልብሱና የሰውነቱ ጥላው ድቡ ይፈውስ ነበር ይላል እና ጉዞ ምዕመናን የምናደርገው ከአንድ ቦታ ወደ አንድ ቦታ ከአንድ አጥያ ወደ አንድ አጥያ አሁን እዚህ ከዚህ ወደ መድኃኒ ዓለም የባለቤቱን የመድኃኒ ዓለምን ቸርነት ፍለጋ ነው ከዚህ ወደ ተክለ ሃይማኖት የጻድቁን የተክለ ሃይማኖትን ቃል ኪዳን በረከት ፍለጋ ነው እና ፍኖተ ሕይወት ይባላል። ይሄ የጉዞ ማህበራችን ስያሜው ከስያሜው ስንነሳ ሕይወትን የሚያስገኝ ጉዞ ማለት ነው። የቅዱሳንን መካነ ቅዱሳኑን የቅዱሳኑን ቦታ የቅዱስ ጊዮርጊስን የተገረፈበትን ቃልኪዳን የተቀበለበትን የቅዱስ እስጢፋኖስን የተወገረበትን የባለቤቱ የመድኃኔ ዓለምን የተሰቀለበትን ቀራኒውን የተጠመቀበትን ደብረታቦርን ይህንን ቦታውን በመንካት ያንን በረከት ለመሳተፍ የምናደርገው ጉዞ ነውና ብዙ ዘርፈ ብዙ ጠቀሜታ ማህበራዊ መስተጋብር ያለው ነው። ሰዎች ሲገናኙ ይተዋወቃሉ። ብዙ ቁም ነገር ይደርሳሉ ይሳቀራሉ። የበለጠ ቤተሰብ ፋሚሊ ይሆናሉ። አንድ አካል ይሆናሉ። በሐዘን በደስታ የበለጠ እንዲያውም ጉዞ ካደረጉ በኋላ መንፈሳዊ ስራ መስራት ይጀምራሉ። እና ይሄን ይሄን የመሰለው ለንስሐ ለማብቃት ለስጋው ደግሞ በዚያ በተቀደሰው ቦታ ሄደው ስጋው እንዲቀበሉ፣ ደሙን እንዲጠጡ፣ በባለቤቱ ስም የቅዱሳኑን በረከት እንዲሳተፉ ይህንን ለማድረግ ጉዞው ይህንን የመሳሰለው መንፈሳዊም ማህበራዊም እሴት ያለው በማህበራዊ ሕይወት መተዋወቅ፣ መረዳዳት፣ መደጋገፍ፣ በመንፈሳዊ ደግሞ የቅዱሳኑን በረከት ሱታፌ ለመሳተፍ ይህን የመሰለ ነው እና ሀሳባችን ምዕመናንን ለክብር ለበረከት ለማብቃት ነው ጉዞውና። እና የተወደዳችሁ ምዕመናን፣ ይህን ድምጽ የምትሰሙ በያዝነው መርሃ ግብር ከተቻለ፣ አሁን በያዝነው መርሃ ግብር መሰረት ወደ ግብፅ ጉዞ በማድረግ የነ እንጦንስና መቃርስን የቃል ኪዳን ስፍራ የእናታችን የቅድስት ድንግል ማርያም በስደታዋ መከራዋ ዘመን ልጇን ይዛ ስትንከራተት ያረፈችበትን ቦታ ደብረ ቁስቋምን፣ ሙሴ የቃል ኪዳን ታቦት የተቀበለበትን ደብረ ሲራን በመርገጥ በረከት እንድንሳተፍ በወጣው መርሃ ግብር እንድትሳተፉ ወደፊት ደግሞ ኢየሩሳሌምን እንደዚሁ ቅድም እንዳልሁት የቅዱሳን የሐዋርያት የነ ቅዱስ ዮሐንስ አፈወርቅን፣ የነ ቅዱስ ጳውሎስን፣ የነ ቅዱስ ጴጥሮስን የሌሎችንም ተጋድሎ የፈጸሙበትን ቦታ በማየት በመርገጥ የቅዱሳኑ ተጋድሎ በረከት ተሳታፊ እንድንሆን መርሃ ግብር ይኖረናልና፣ ምዕመናን የዚህ በረከት ተሳታፊዎች እንድንሆን ይህንን መንፈሳዊ በረከት በወጣው መርሃ ግብር በአውስትራሊያ የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን ማህበረ ካህናት ያዘጋጀውን የፍኖተ ሕይወት ዘማህበረ ካህናት መንፈሳዊ ጉዞ እንድንጠቀምበት በስጋም በነፍስም እንድንባረክበት ለሀገርም እንድንጸልይበት ለታመመውም ለታሰረውም በመከራ በጦርነት በበረሃ የመከራ ገፈት ለሚቀምሰው ህዝባችንም በቃል ኪዳን ቦታ ተገኝተን ቃል ኪዳኑን በተቀበለው ባለቤት ስም ለሀገራችንም እንድንጸልይ ለራሳችንም እንድንጸልይ ለቤተሰባችንም እንድንጸልይ መንፈሳዊ ጉዞ እንድትሳተፉ መንፈሳዊ ጥሬን አስተላልፋለሁ። አቶ ካሳሁን ሰቦቃ ደግሞ ሁልጊዜ ለማህበራዊ ለሕዝባችን ለማህበራዊ ህይወቱ ለሚጠቅመው ስራ ሁሉ ሁልጊዜ በእውነት ቀድመው እየተገኙ የሚያስተባብሩ ብርካታችን ኖትና ይሄ ሰዎች የሚሰሩበትን የአማርኛ መርሃ ግብር ፕሮግራም እጅግ በጣም አስፈላጊና እኛም በጸሎት ልናስባችሁ በሞራልም በሀሳብም ልንደግፋችሁ የሚገባ ነውና በጣም ክብር አለኝ። አከብርዎታለሁ ከነስራ ባልደረቦችዎ እግዚአብሔር ይስጥልኝ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን የፍኖተ ሕይወት ዘማህበራት ካህናት የመንፈሳዊ ጉዞ አስተባባሪ የግብፅ ጉብኝት ርዕሰ ጉዳይ በዚሁ አልተቋጨም። በቀጣይ የዝግጅት ክፍላችን ሊቀ ትጉሃን ገብረ መድህን መሰሉ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሜልበርን ድብረገነት ቅዱስ ሚካኤል ቤተ ክርስቲያን የፍኖተ ሕይወት ዘማህበራ ካህናት የመንፈሳዊ ጉዞ አስተባባሪና ዶክተር ተፈሪ በላይነህ የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ የመንፈሳዊ ጉዞውን ፋይዳዎችና የአስር ቀናት ቆይታ መርሃ ፕሮግራምን አንስተው ያስረዳሉ። ከማህበረሰብ ለማህበረሰብ